ነጻነቷን በህዝበ ውሳኔ እንደ አውሮፓ አቆጣጠር በ2011 ያገኘችው አፍሪካዊቷን በቀቅላ ሀገር ደቡብ ሱዳን ከወልደቷ ማግስት ጀምሮ ሰላም እንዳራቃት ነው። ዜጎቿም አዲሱን የነጻነት አየር ሳያጣጥሙት በድጋሚ በባሩድ ሽታ መጣጠን የጀመሩት እንደ አውሮፓውያን አቆጣጠር በታሳስ 2013 የዲንቃ ጎሳ ተወላጁ ፕሬዚዳንት ሳልቫኪር በኑዌር ተወላጁ የቀድሞ ምክትላቸው ሬክ ማቻር ላይ መፈንቅለ መንግስት ሙከራ ተደርጎብኛል ካሉ በኋላ ነበር። እስካሁንም በግጭቱ በብዙ አስር ሺዎች የሚቆጠሩ የነጻነት ዜጎች ሕይወት ተቀጥፏል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ለመፈናቀልና ለስደት ተዳርገዋል። ሴቶችን አስገድዶ መድፈር፣ ህጻናትን በውትድርና መመልመል፣ ኩሳን ማዕከል ያደረገ ጅምላ ጭፍጨፋን ጨምሮ በርካታ ዓለም አቀፍ ወንጀሎች በሁለቱም ወገኖች እንደተፈጸሙ ዓለም አቀፍ አጣሪ ቡድኖች ካረጋገጡ ቆይተዋል። ከግጭቱ ማክስ ጀምሮ በአፍሪካ ቀንዱ በይነ መንግስታት ድርጅት ኢጋድ አማካኝነት ከ15 በላይ የተኩስ አቆም ስምምነቶች ቢደረሱም አንዳቸውም ፍሬያማ ሳይሆኑ ቀርተዋል። ካለፈው አረብ ጀምሮ ደግሞ በአዲስ አበባ እየተካሄደ ባለው ድርድር ሁለቱም ወገኖች እንደ አውሮፓ አቆጣጠር እስከ ነሐሴ 17 ድረስ ስምምነት ላይ እንዲደርሱ የመጨረሻ ቀነ ገደብ ተቆርጦላቸዋል። በእርግጥም አደራዳሪዎቹ ኢጋድ ፕላስ ተብለው የሚታወቁት የአፍሪካ ህብረት፣ አሜሪካ፣ ኖርዌይ፣ እንግሊዝ፣ ቻይና፣ አውሮፓ ህብረትና የተመድ ጸጥታው ምክር ቤትን ማቀፉ የሰላም ስምምነቱ ላይ ለመድረስ ያለውን ቁርጠኝነት ያሳያል። የወቅቱ ኢጋድ ሊቀመንበር የሆኑት የኢትዮጵያው ጠቅላይ ሚኒስትርና የኬንያው ፕሬዝዳንትም ኡጋንዳ ካምፓላ ለውይይት ከተው ሰንብተዋል። እንደታሰበው ተፋላሚ ወገኖች በቀነ ገደቡ አስተማማኝ ሰላም ስምምነት ላይ ደርሱ ይሆን? ድርድሩ ካልተሳካ ግጭቱና ዓለም አቀፉ ህብረተሰብ የሚወስደው እርምጃ ምን አይነት መልክ ይኖረው ይሆን የሚሉትን ጥያቄዎች መመርመር ተገቢ ነው። እንደ አውሮፓዊ አቆጣጠር በታሳስ 2013 በደቡብ ሱዳን የተቀሰቀሰው ግጭት ጎሳዊ መልክ የያዘው ወዲያውኑ ነበር። የግጭቱ ዋነኛ ማጠንጠኛ ከነጻነት ትግሉ ጀምሮ በጎሰኛነትና መንደርተኝነት መስፈርት የተመሰረተ የሀብትና ስልጣን ክፍፍል፣ ብሎም የግለሰባዊ ክብርና ዝና ፉክክር ነው። አብዛኛዎቹ የሀገሪቱ ፖለቲከኞችም የዘመናዊ የሀገር ግንባታና አመራር ዘይቤዎችን በመከተል ፋንታ በሽምቅ ውጊ አስተሳሰብ እና አሰራር ላይ የተቸክለው ስለመቅረታቸውም ጥርጥር የለውም። በናይጄሪያው ኦሉሴጎን ኦባሳንጆ የተመራው የአፍሪካ ህብረት አጣሪ ቡድንም የተፈጸሙ የጦር ወንጀሎች ባለፈው ጥር ወራ ጥንቶ ካጠናቀቀ በኋላ ሪፖርቱ ይፋ እንዳይሆን ቢደረግም አፈትልከው የወጡ መረጃዎች ግን ሳልቫኪር ና ሪያክ ማቸር ተጠያቂ በማድረግ ከፖለቲካ ተዋናይነታቸው ሙሉ በሙሉ እንዲገለሉ የውሳኔ ሀሳብ እንዳቀረበ አልጀዚራ ቴሌቪዥኑ መዘገቡ ይታወሳል። ይህን ግን አሁንም ሆነ ወደፊት ተግባራዊ ማድረግ የማይታሰብ ነው። በእርግጥ የሰላም ሂደቱ እንዳይሳካ እንቅፋት ከሆኑት ጉዳዮች አንደኛው የክፍለ ሀገሩ ሀገሮች ጥቅም ግጭት መሆኑ አያከራክርም። በርካታ ተንታኞችም ሀገሪቱን የአፍሪካ ቀንዷ ኮንጎ ዲሞክራሲያዊ ሪፐብሊክ በማለት የሚጠሯት የግጭቱን ክልላዊ ውስብስብነት በመገንዘብ ነው። ተቀማጭነቱ አሜሪካ የሆነው ኢነፍ ፕሮጀክት የተባለው ድርጅት እስካሁንም በተፋላሚ ወገኖች ላይ ማዕቀብ ላለመጣሉ ሱዳንና ኡጋንዳን ተጠያቂ ያደርጋል። ሱዳን ብታስተባብልም አማጽያንን እንደምትደግፍ ይነገራል። የኡጋንዳ ወታደሮች ደግሞ ደቡብ ሱዳን ግዛት ውስጥ ሰፍረው በግልጽ ከሳልቫኪር መንግስት ጎን ሆኖ መዋጋት የጀመሩት ገና ከማለዳው ነበር። በእርግጥ ከአማጽያንና መንግሥት መንግስት በተጨማሪም ሌሎች ተደራዳሪ ግለሰቦች እና ጎሳዊ ቡድኖች መበራከታቸውም የሰላም ሂደቱን እያወሳሰበው ይገኛል። እስካሁን ኢጋድን ክፉኛ በፈተኑት ድርድሮች የተፈረሙት የተኩስ ማቆም ስምምነቶች ሙሉ በሙሉ የተፈረሙበት ቀለም ሳይደርቅ በአንዱ ወይም በሌላኛው ወገን ሲጣሱ፣ አንዳንዶቹ ደግሞ ያለምንም ስምምነት ተበትነው ቀርተዋል። ኢጋድም ተደጋጋሚ ማስጠንቀቂያ ቢሰጥም እርምጃ ለመውሰድ የማይችል መሆኑ በተግባር ታይቷል። በድርድሮችም ተፋላሚ ወገኖች ወደ ዋናኛዎቹ ጉዳዮች ከመግባት ይልቅ በሥነ ሥርዓት ጉዳዮች ላይ ብቻ በጣም ረዥም ጊዜ በማጥፋታቸውን የስልጣን ጥማታቸውን ልክ አልባነት ቁልጭ አድርጎ የሚያሳይ ነው። በያዝነው ዓመትም ተደራዳሪዎቹ ለረዥም ጊዜ በዘመናዊና ውድ ሆቴሎች ሲቀማጠሉ ለምግባቸው ለመኝታቸውና ለመጠጥ የሚወጣው ወጪ ከፍተኛነት አውሮፓ ህብረትን ክፉኛ እንዳማረረውና ና ከአቅም በላይም እንደሆነበት አዲስ አበባ የሚገኙ ዲፕሎማቶች መናገራቸው አይዘነጋም። አሁን ግን የዓለም አቀፉ ህብረተሰብ ተፋላሚ ወገኖችን በእናንተ ላይ ትዕግሥት የተሟጧል እያላቸው ይገኛል ከእንግዲህ በትር እንጂ ካሮት የማቅረብ ፍላጎቱ ያለውም አይመስልም። እነሱም ጀንበራቸው ማዘግዘቋን ሳይረዱት አልቀሩም። ስልጣን ላይ ያለው መንግስት የስልጣን ዘመንም ስለተጠናቀቀና ተቃዋሚዎችም የመከፋፈል አደጋ እንደተጋረጠባቸው ሰሞኑ ሱዳን ትሪቡን መዘገቡ የሰላም ስምምነት ለመፈረም ያበረታታቸው ይሆናል የሚል ተስፋ አሳድረዋል። ሆኖም ግን የሁለቱ ወገኖች ጦር አዛዦችም ከአሁኑ ሰነዱን እያጣጣሉት ሲሆን፣ ባለፈው ረቡ ደግሞ ሁኔታው ሌላ አዲስ አቅጣጫ ይዟል። ሁለት ከፍተኛ ጄኔራሎች ከአማጺያኑ ተገንጥለው መውጣታቸውን በይፋ የገለጹ ሲሆን ሳልቫኪርም ሆኑ ማቻር ከሰላም ድርድሩ እንዲገለሉ በመጠየቅ የአፍሪካ ህብረት አጣሪ ቡድን ቀደም ሲል ካቀረበው ምክረ ሀሳብ ጋር የሚመሳሰል ሀሳብ አቅርበዋል። እንዲያውም ከፍተኛ የጦር መኮንኖቹ የሽግግር መንግስቱን እንዲመሩት በመጠየቅ ለስልጣን ፍላጎት እንዳላቸው ፍንጭ ሰጥተዋል። የጄኔራሎቹ ማፈንገጥ በእርግጥ ቀደም ብለው የተባረሩ እንደሆነም ይነገርላቸዋል። የማቻርን የመደራደር አቅም የሚያዳክም በአንጻሩ ደግሞ ለጁባው መንግስት የልብ ልብ የሚሰጥ በመሆኑ ድርድሩን እንዳያኮላሸው ያሰጋል። አሜሪካ ከግጭቱ አፈጣት ሂደት በአብዛኛው ገለል ብላ ብትቆይም ፕሬዚዳንት ኦባማ ባለፈው ወር አዲስ አበባ ላይ ለኬንያ፣ ሱዳን፣ ኢትዮጵያ፣ ኡጋንዳና አፍሪካ ሕብረት ባለስልጣናት ጋር በጉዳዩ ላይ ሰፊ የጋራ ምክክር አድርገዋል። መቼም ስለ አፍሪካ ፖለቲካ ጥልቅ ዕውቀት ያላቸውን የጸጥታ አማካሪያቸውን ሱዛን ራይስን ያስከተሉት ኦባማ ለግጭቱ ፖለቲካዊ ቀውስ የመጨረሻ መፍትሄና ቀጣይ እርምጃዎች ሳያስቀምጡ ይመለሳሉ ማለት ዘበት ነው። በአፍሪካ ሕብረቱ ንግግራቸውም አጽንኦት የሰጡት የማዕቀቡን ጉዳይ ነበር። መቼም አሜሪካ በዋናነት የደቡብ ሱዳን የጡት አባት መሆኗ አይካድም አሁን በኢጋዳ ምንጭነት በቀረበው የሰላም ስምምነት ሰነድ ላይ ድርድሩ አዲስ አበባ ላይ እንደቀጠለ ነው ሰነዱ በሚቋቋመው የአንድነት ሽግግር መንግስት ውስጥ ሥልጣን ላይ ያለው መንግስት የፕሬዝደንትነቱን ወንበር ጨምሮ አብዛኛውን ሥልጣን እንዲይዝና አማጽያን ደግሞ ተቀዳሚ ምክትል ፕሬዝደንትነቱንና 33 በመቶ የካቢኔ ስልጣኖችን እንዲሰጣቸው ሀሳብ አቅርቧል በነዳጅ ዘይት በበለጸጉትና አማጽያኑ በሚቆጣጠሯቸው ጆንገሊ ዩኒቲ እና የላይኛው ናይል አካባቢዎች ደግሞ በተለየ አማጽያን የሥልጣን የበላይነት እንዲኖራቸው ሀሳብ የቀረበ ሲሆን ይህ ግን ለጁባው መንግስት አልተዋጠለትም። ምርጫ እስከሚካሄድ ድረስም ለሁለት ዓመት ከግማሽ በሚቆየው ሽግግር መንግስት ጊዜ ዋና ከተማ ጁባ ከወታደራዊ ቀጠና ነፃ ሆና በዓለም አቀፍ ወታደሮች ጥበቃ ስር እንድትሆን ይጠይቃል። ይህም ፕሬዚዳንቱ በራሳቸው ጎሳ ተወላጆች ያዋቀሩትን የግል ሰራዊታቸውን ስለሚያሳጣቸው ፈቃደኛ ሳይሆኑ ይችላሉ ተብሎ ተሰግቷል። በሽግግሩ ጊዜም ሁለቱ ሰራዊቶች ተነጣጥለው እንደሚቆዩ ተነግሯል። መቼም የሰላም ስምምነቱ ሰነድ ከተፈረመ በኋላ ሳይሳካ ቀርቶ ግጭቱ የሚቀጥልና ማዕቀቦችም የሚጣሉ ከሆነ በኢትዮጵያና በጠቅላላው ክፍለ ሀገሩ አሰላለፍ ላይ የሚኖረው አንድምታ ራሱን የቻለ ሌላ አርእስተ ጉዳይ ስለሆነ በይደር ማቆየቱ ይሻላል። ስለዚህ አሁን ማንሳት የሚሻለው ጥያቄ በመጪዎቹ የአጭርና የረዥም ጊዜያት ምን ሊከሰት ይችላል የሚለውን ነው። እስካሁን ባለው ተጨባጭ ሁኔታ አራት የቢሆን መላምቶችን ማስቀመጥ ይቻላል። አንደኛው መላምት ሁሉም አሸናፊ የሚሆኑበት ወይም አንደኛው የበለጠ አሸናፊ፣ ሌላኛው ተሸናፊ የሚሆኑበት የሰላም ስምምነት ላይ ይደርሳሉ የሚለው ነው። ካለው ግፊት አንጻር የመላምት የመሳካት እድሉ ከፍተኛ ይመስላል። ሁለተኛው መላምት ድርድሩ በስምምነት ካልተቋጨ ሁለቱ ወገኖች ከዓለም አቀፉ ህብረተሰብ ጠንካራ ተጽዕኖ ከመምጣቱ በፊት አንዳቸው በሌላኛው ላይ ወታደራዊ የበላይነት ለመጎናጸፍ በፍጥነት የሞት ሽረት ውጊያ ውስጥ ይገባሉ የሚለው ነው። ፖለቲካዊ ዓላማቸው ሙሉ በሙሉ በጦር ሜዳ ድል ለማሳካት ያስችልናል ብለው ስለሚያስቡ ማለት ነው። ሆኖም ለዚህ እንቅፋት የሚሆንባቸው እስካሁንም ድረስ ተዋግተው አንዳቸው በአንዳቸው ላይ አንጻራዊ ወታደራዊ የበላይነት ያልተጎናጸፉ መሆናቸው ነው። በተጨማሪም አንጻራዊ ወታደራዊ የበላይነት ለመጎናጸፍ የጦርነት አድማሱን ክልላዊ መልክ እንዲኖረው ሊያደርጉ ይችላሉ። ይህም በዓለም አቀፍ ህብረተሰብ የሚጣሉ ማዕቀቦች ሁሉ ተፈጻሚነት እንዳይኖራቸው እንቅፋት ይሆናል። ሶስተኛው መላመት በአሜሪካ ሀሳብ አመንጭነት የተባበሩት መንግስታት ጸጥታው ምክር ቤት በአማጽያኑና በጁባው መንግስት ላይ የጦር መሳሪያ ማዕቀብ፣ እንዲሁም በከፍተኛ ባለስልጣኖቻቸውና ከፍተኛ ወታደራዊ አዛዦቻቸው ላይ ደግሞ የባንክ ተቀማጭ ገንዘብ እገዳ፣ የገንዘብ ዝውውርና የውጭ ጉዞ እገዳ ሊጥልባቸው ይችላል። ዓላማውም ተቀናቃኞቹ በአስቸኳይ ተኩስ እንዲያቆሙና ለሰላም ድርድር እንዲቀመጡ ማስገድድ ነው። ለጸጥታው ምክር ቤት የሚጣሉ የተመረጡ ማዕቀቦች ደግሞ ሁሉም ሀገሮችና ድርጅቶች እንዲተገብሩት የሚያስገድድ በመሆኑ ጠንከራ ያለ ጥርስ ያለውና በሁሉም ተቀናቃኝ ወገኖች ላይ ከባድ ተጽዕኖ የሚያሳርፉ ይሆናሉ። በእርግጥ ቀደም ሲል አሜሪካና አውሮፓ ህብረት በሁለቱ ወገኖች የተወሰኑ ወታደራዊ አዛዦች ላይ የጉዞና የገንዘብ እገዳ ማዕቀብ ቢጥሉም ከሰዎቹ የስራ ባህሪ አንጻር ማዕቀቦቹ የይስሙላ ከመሆን አላመለጡም። በእርግጥ በኋላ ላይ የጸጥታው ምክር ቤት በሀገሪቱ ላይ አጠቃላይ የሆነ ማዕቀብ ቢያዘጋጅም እስካሁን ማንንም ግለሰብ ወይም ወገን በስም ለይቶ ስላልጠቀሰ ተፈጻሚ ሊሆን አልቻለም። ሆኖም ደቡብ ሱዳን ሉዓላዊ ሀገር በመሆኗና ከሱዳን ሀገር ባላት ጥል ሳቢያ የጁባው መንግስት የተቃዋሚዎችን ያህል የመሳሪያ ማዕቀብ ሰለባ ላይሆን ይችላል። አራተኛው ቢሆን መላመት የጸጥታው ምክር ቤት በሁለቱም ወገኖች በኩል በጦር ወንጀል የሚጠረጠሩ ፖለቲከኞችንና ወታደር አዛዦችን ጉዳይ ወደ ዓለም አቀፉ ወንጀል ፍርድ ቤት በመምራት የእስር ማዘዣ እንዲወጣባቸው ያደርግ ይሆናል የሚለው ነው። ቀደም ብሎም የተመድ የሰብአዊ መብት አጣሪ ቡድን የጦር ወንጀሎች መፈጸማቸውን እንዳረጋገጠ አይዘነጋም። ተጠያቂነቱ ግን አሁን ባለው ሁኔታ ፕሬዚዳንት ሰልባኪረንና ኪረን የአማጽያኑን መሪ ሬክ ማቻርን የማካተት እድሉ የመነመና ይመስላል። በተለይ ዋናኛዎቹን ሰዎች በመጀመሪያው ረገድ ተጠያቂ ማድረግ የሰላምን በር ሙሉ በሙሉ መዝጋት እንዳይሆን ስለሚሰጋ፣ በጥቅሉ ሲታይ መቼም ከዚህ ሁሉ በኋላ ሰላምን በባላንጣ ወገኖች ላይ ከመጫን ውጭ የተሻለ አማራጭ ባይኖርም በቀነ ገደብ በውጭ ግፊትና ተጽዕኖ የሚመጣው ስምምነት ግን ለቀውሱ ዘላቂ መድህን ስለመሆኑ ወደፊት የሚታይ ይሆናል። ሆኖም ግን አሁን ደቡብ ሱዳናውያን ከምንም በላይ የሚፈልጉት የተኩሱን በአስቸኳይ መቆም እንደሆነ አጠያይቅም። ይህ ግን ሊሳካ የሚችለው ባላንጣዎቹ በቅን መንፈስ ስምምነት ላይ ሲደርሱ ወይም ስምምነት ላይ የማይደርሱ ከሆነ ዓለም አቀፉ ማህበረሰብ የግጭቱ ዋነኛ ተዋናዮችን ከባድ ቁንጥጫ ሲያቀምሳቸው ብቻ ነው። እስካሁን በራሳቸው ሙሉ ተነሳሽነት፣ ባለቤትነትና ሙሉ ፈቃድ ሰላም ማውረድ የተሳናቸው ተፋላሚ ወገኖች አሁን የትኛውን መንገድ እንደሚመርጡ በጥቂት ቀናት ውስጥ ይታያል። ቻላቸው ታደሰ ለዋዜማ ሬዲዮ